the voice of a man ኢትዮጵያ የኃይል ምንጭ ሀብት አካባቢያዊ ትስስርን ለማፋጠን ይረዳል ማለቷ ተገለጠ። ይህ የተገለጸው የአፍሪቃና የዩናይትድ ስቴትስ የኤነርጂ ሚኒስትሮች ጉባኤ ዛሬ አዲስ አበባ ላይ ሲጀመር ነው። የአገሪቱ ራዕይ የኤሌክትሪክ ኃይልን በአካባቢዋ ካሉ ሀገሮች ባሻገርም እስከ ደቡብ አፍሪቃና እስከ የመን ድረስ ላሉ ሀገሮች ለማዳረስም እንደሆነ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናግረዋል። መለስካቸው አመሀ ዘገባ ልኳል። ለሁለት ቀናት የሚካሄደው የአፍሪካና የዩናይትድ ስቴትስ የኢነርጂ ሚኒስትሮች ጉባኤ ዛሬ በአዲስ አበባ የአፍሪካ ሕብረት ጽህፈት ቤት ሲጀመር የመክፈቻ ንግግር ያደረጉት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ኢኮኖሚያዊ እድገትም ሆነ ብልጽግና ዘመናዊ የኃይል ምንጭን ከማምረትና ከመጠቀም ጋር በቀጥታ የተያያዙ መሆናቸውን ከመነሻቸው አስምረውበታል። በዚህ ረገድ ከደቡብ አፍሪካና ከአንዳንድ ሰሜናዊ የአፍሪካ ሀገሮች ውጭ ብዙዎቹ ወደኋላ የቀሩ መሆናቸውንም አስታ ተስታውሰዋል ለዚህ ብዙ ምክንያቶች የሚደረደሩ ቢሆንም ትልቁ የእንቅፋት ድንጋይ ነው ያሉት ግን ብዙዎች አጋሮቻችን የመንግሥትን ሚናን በተመለከተ ሽባ የሚያደርግና የእኔ አውቅልሃለሁ ርዕዮተ ዓለም ነው ብለዋል። ይሁንና የአፍሪካ ባለ ሀብቶችም ሆኑ መንግሥታት የኃይል ምንጭ ሀብት ልማትን በተመለከተ አሏቸው የሚሉትንም ጉድለቶች አሳይተዋል። አንቲል ሪሰንትሊ ፕራይቬት ሴክተር ሃዝ ኖት ሾውን ማች ኢንትረስት እስከ ቅርብ ጊዜ ድረስ የአፍሪካ የግል ዘርፍ በኃይል ምንጭ ልማት ለመሰማራት ብዙም ፍላጎት አላሳየም። ይሄ የሚሆነውም በአጭር ጊዜ ውስጥ ትርፍ የሚያስገኝ ሥራ ስላልሆነ ነው። እኛ የአፍሪካ መንግሥታትም ከዚህ የረጅም ጊዜ መዋለ ንዋይ ጋር በተያያዘ ያለውን ለኪሳራ ተጋላጭነት የሚቀንሱ ሁኔታዎች አላመቻቸንም። አቶ ኃይለማርያም የሀገራቸውን የኃይል ምንጭ ልማት ፖሊሲ መሠረታዊ ዓላማዎች ያሏቸውንም አብራርተዋል። ሀገሪቱ አላት ካሉት እምቅ የኃይል ምንጭ ሀብትና ይህን በማልማትና ወደ ውጭ በመላክ ለሀገሪቱ የኢኮኖሚያዊ ልማት ብቻ ማዋል ሳይሆን ትስስርን በመፍጠር ረገድ ከዚያ የሚያለፈው ዋጋ አለው ብለዋል። እኛ በኢትዮጵያ የኃይል ምንጭ ሀብቶቻችንን የምንመለከተው አካባቢያዊ ትስስርን የሚያበረታቱ ዓላማዎች እንዲሆኑ ነው። በእርግጥ የኃይል ምንጭ ፖሊሲያችን የተመሠረተው የኃይል ምንጭ የሚመረተው ለብሔራዊ ፍጆታ ብቻ ሳይሆን ለውጭ ገበያም ጭምር ነው። ራዕያችን እስከ የመንና እስከ ደቡብ አፍሪካ ድረስ ነው። በእኛ አመለካከት ከውሃ እስከ ዘይትና ጋዝ የሚደርሰው የአፍሪካን የኃይል ምንጭ ሀብቶች የሚያቀራርቡ ወደ አንድነት የሚያመጡ እንጂ የእርስ በርስንና ዓለም አቀፋዊ ግጭቶችን የሚመግቡ መሆን የለባቸውም። ይህም ጉባኤ በጋራ ያዘጋጀው የዩናይትድ ስቴትስ መንግስት የኤነርጂ ዲፓርትመንት ሚኒስትር ዶክተር እርነስት ሞኒስ በበኩላቸው ባደረጉት ንግግር ፕሬዚዳንት ኦባማ በአሜሪካና በአፍሪካ መካከል አዲስ መፈጠር አለበት ያሉትን የእኩልነትና የትብብር ግንኙነት አብራርተዋል። በዚህም መሠረት በአፍሪካ የኃይል ምንጮችን ለማልማትና ፍጆታውንም ለማስፋፋት ከፍ ያለ መዋለነዋይ እንደሚያስፈልግና ሌሎችም ተግዳሮቶች እንዳሉ ጠቅሰዋል። ይህ ጉባኤ ለእነዚህ ተግዳሮቶች መልስ ለመስጠት እንደሚችልም ያላቸውን ተስፋ ገልጸው በመጪው ሐምሌ ወር መጨረሻ ላይ ዋሽንግተን የሚከፈተው ጉባኤ ዋና አጀንዳዎች የኃይል መምጭና የአየር ንብረት ለውጥ እንደሚሆኑ ገልጸዋል። በመጪው ሐምሌ ሰላሳና ነሐሴ አንድ ቀን ፕሬዚደንት ኦባማ የመጀመሪያውን የአፍሪካ መሪዎች ጉባኤ በዋሽንግተን ዲሲ ያስተናግዳሉ። እስከ ሐምሳ የሚደርሱ ከሰሜንና ከሰሐራ ደቡብ የሚገኙ የአፍሪካ ሀገሮች መሪዎች እንደሚሳተፉም ተስፋ እናደርጋለን። የዚያ ጉባኤ ዋና አጀንዳዎች የኃይል ምንጭና የአየር ንብረት ለውጥ ይሆናሉ። ይህ የአፍሪካና የዩናይትድ ስቴትስ ሚኒስትሮች ጉባኤ ዛሬና ነገ በሚያካሄዱት ስብሰባዎች በአፍሪካና በአሜሪካ ንጹህ የኃይል ምንጮችን ማበልጸግ እንዲሁም ውጤታማና ኃይል ቆጣቢ ቴክኖሎጂዎችን ማላመድ የሚቻልበትን ስትራቴጂ ያፈላልጋል ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ